ጋቢና ቪኦኤ ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አረጋውም እዚህ ጋቢና አብራኛለች። እንደምናመሻችሁ። በዛሬው የጋቢና ጉዞ በአዲስ አበባ ከተማ ሁለት ዓብይ የተቃዋሚ ፓርቲዎች ከአባላቶቻቸው ጋር እሁድ እለት ለመወያየት የጠሩት ስብሰባ የተደናቀፈው በራሳቸው በፓርቲዎቹ ምክንያት ነው ሲል የአዲስ አበባ አስተዳደር አስታወቀ። ደብዳቤ ጥሎ ከመሄድ ውጪ ይሄን ፕሮሰስ ሳያካሂዱ የአዲስ አበባ ከተማ አስተዳደር አደናቀፈብን ቢሉ በእኛ ዘንድ ተቀባይነት ያለው አይደለም። መያድና ሰማያዊ ፓርቲ ያቀዱት ሕዝባዊ ስብሰባ የአስቸኳይ ጊዜ አዋጁ ከተነሳ ወዲህ የመጀመሪያውና አንገብጋቢ ጉዳዮች የሚነሱበት እንደሆነ ገልጸው በአስተዳደሩ ፈቃድ ማግኘት ባለመቻላቸው አለመካሄዱን በትናንትናው ዕለት መናገራቸው ይታወሳል። ሁለት ወጣት የጋቢና እንግዳዎችም ይዘናል። በኢትዮጵያ ካሳቫ የሚባል ድንች መሰል ስርን ለመድኃኒት ቅመማና ጨርቃ ጨርቅ ስራ ለመዋል የምትሰራ ወጣት ይዘናል። ናኦሚ መሐመድ ትባላለች። አላማችን ምንድን ነው? የሚመጡትን ጥሬቃዎች በሙሉ ከውጭ ሲመጣ ጥሬቃ አይነት ላይ ጥያቄ አለ፣ ብዛት ላይ ጥያቄ አለ። በዛ ላይም በሚፈለገው አይነት መጠንና ቦታ ጊዜ አይገኝም። ስለዚህ ያንን እነዛን ችግሮች ለመተው ነው አንደኛ ሌላኛው እንግዳችን ደግሞ ተማም ዋሪቱ ከአርሲ አሳሳ ሲሆን በታዋቂው የሃርቫርድ ዩኒቨርሲቲ የተማረና ከህይወት ልምዱና ከትምህርቱ አበረታችና ለስራ የሚያነሳሱ ሀሳቦችን ከወጣቶች ጋር እያነሳ ይወያያል። ለዓላማቸው ጠንክረው እንዲሰሩም ያነሳሳል። ጋቢና እውነት ነው፣ እንግዳችን ነው። ጋቢና ቪኦኤ፣ አብራችን ከአድማስ ተሻገሩ። ዜና እናስገድም። በኢትዮጵያ የሶማሌ ክልል የምግብ እጥረት በመባባሱ ሰባት መቶ ሺህ የሚሆኑ ሰዎች በረሃብ አፋፍ ላይ እንደሚገኙ ዓለም አቀፉ ኦክስፋም የረድኤት ድርጅት ጠቁሟል። የረድኤት ድርጅቱ እንደሚለው በሀገሪቱ ዙሪያ ስምንት ነጥብ አምስት ሚሊዮን የሚሆኑ ሰዎች የረሃብ አደጋ ሊገጥማቸው ይችላል። ካለፈው ጥር ወር አንስተው በ30 ከመቶም ጨምሯል። የኢትዮጵያ መንግስትና የሰብአዊ ረዴት ድርጅቶች ተባብረው በቅርቡ ባወጡት ዘገባ መሰረት በምግብ እጥረት ምክንያት ሰዎች ከመኖሪያቸው ተፈናቅለዋል። ልጆችም ትምህርት አቋርጠዋል። በጽንፈኛው እስላማዊ ቡድን አልሻባብ የስልጣን ተዋረድ ሁለተኛው መሪ የነበረው ሰው ከድርጅቱ መውጣቱን ገለጸ። አቡ ማንሱር በመባል የሚታወቀው ሞክታር ሮበው ዛሬ ይህን ያስታወቀው ሞቃድሾ በሚገኝ ሆቴል ለጋዜጠኞች በሰጠው መግለጫ ነው። ከአልሻባብ የወጣሁት ከአምስት ዓመታትና ሰባት ወራት በፊት መሆኑንና የቡድኑ አባል አለም ሆኔን ለሶማሊያ ሕዝብና ለዓለም አቀፍ ማህበረሰብ ለማሳወቅ እፈልጋለሁ ሲል በተዘጋጀ መግለጫ አስታውቋል። የሴራሊዮን መዲና ፍሪታውን ትናንት ከባድ ጎርፍና የመሬት መንሸራተት ባስከተለው የጭቃ ወንዝ በተጥለቀለቀችበት ወቅት የሞቱት ሰዎች ብዛት ቢያንስ 300 መድረሱ ታውቋል። ቅስፈቱን ትናንት ማለዳ ላይ የደረሰው ለሰዓታት ያህል ከባድ ዝናብ ከወረደ በኋላ ነው። በተለይም የተጎዳው ሬጀንት የተባለው አካባቢ መሆኑን እማኞች ተናግረዋል። መንገዶቹ ሁሉ የጭቃ ወንዞች ሆነዋል ሲሉ እማኞቹ ገልጸዋል። በትንሹ ሁለት ሺ የሚሆኑ ሰዎች ቤት አልባ ሆነዋል። የዚምባብዌ ቀዳማዊት እመቤት ግሬስ ሙጋቤ ባለፈው እሁድ ጆሃንስበርግ በሚገኝ የቅንጦት ሆቴል ውስጥ አንዲት ወጣትን በመደብደብ ተከሰው ዛሬ በደቡብ አፍሪካ ፍርድ ቤት ይቀርባሉ። ግሬስ ሙጋቤ በራሳቸው በፖሊስ ፊት በመቅረባቸውና በመተባበራቸው አልታሰሩም ሲሉ የደቡብ አፍሪካ የፖሊስ ኃላፊ ገልጸዋል። የሃምሳ ሁለት ዓመት እድሜዋ የፕሬዚዳንት ሮበርት ሙጋቤ ባለቤት ሆቴል ውስጥ የሙጋቤን ወንድ ልጅ ለማየት የሄደችው ገብሬላ ኤግሊስ የተባለችውን የሃያ ዓመት እድሜ ወጣት ደበደቡ ተብለው ነው የተከሰሱት በስተ መጨረሻም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ባደረጉት ንግግር ባለፈው ቅዳሜ በቨርጂኒያ ክፍለ ግዛት ሻርለትስቪል ከተማ ላይ በነጮች የበላይነት የሚያምነው ጽንፈኛ ቡድን የፈጸመውን ተግባር ዘረኝነት የተሞላበት የከይሲ ተግባር ነው ሲሉ አውግዘዋል። ግጭቱ ከተፈጸመ ወዲህ ለመጀመሪያ ጊዜ የናዚ ደጋፊዎች ኩክላክስክላንና በነጮች የበላይነት የሚያምኑ የሚሉትን ቃል በስም የጠቀሱት ለመጀመሪያ ጊዜ ነው። ወንጀለኞችና አሜሪካውያን የሚያምኑበትን ሁሉ እየተጻረሩ የተጻረሩ እኩዮች ናቸው ሲሉ ገልጸዋቸዋል። ለሰዓቱ ያሉን ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና መስታወት አድረገው አብረን ከአድማስ እንሻገር እንላቸዋለን። ጋቢና በአዲስ አበባ ከተማ ሁለት አብይ የተቃዋሚ ፓርቲዎች ከአባላቶቻቸው ጋር እሁድ እለት ለመወያየት የጠሩት ስብሰባ የተደናቀፈው በራሳቸው በፓርቲዎች ምክንያት ነው ሲል የአዲስ አበባ አስተዳደር አስታወቀ። መያድና ሰማያዊ ፓርቲ ያቀዱት ሕዝባዊ ስብሰባ የአስቸኳይ ጊዜ አዋጁ ከተነሳ ወዲህ የመጀመሪያውና አንገብጋቢ ጉዳዮች የሚነሱበት እንደሆነ ገልጸው በአስተዳደሩ ፈቃድ ባለማግኘት ባለመቻላቸው አለመካሄዱን በትናንትናው እለት አስረድተዋል። እስክንድር ፍሬው ተከታዩን ከአዲስ አበባ ልኳል። የአስቸኳይ ጊዜ አዋጁ ከተነሳ በኋላ የመጀመሪያ ይሁን የነበረው የአዳራሽ ውስጥ የፖለቲካ ስብሰባ አልተካሄደም። በወቅታዊ ጉዳዮች ላይ ለመወያየት በሚል የጠሩትን ህዝባዊ ስብሰባ ከትናንት ወዲያ እሁድ ሊያካሂዱ የነበሩት ሁለት ተቃዋሚ ፓርቲዎች ናቸው። መኢአድና ሰማያዊ ህዝባዊ ስብሰባው ያልተሳካው የአዲስ አበባ አስተዳደር ለጥያቄያቸው ምላሽ ባለመስጠቱ መሆኑን ሁለቱ ፓርቲዎች ትናንት በሰጡት መግለጫ ጠቅሰዋል። በቅድሚያ አንድ የሕዝባዊ ስብሰባ እውቅና መጠየቂያ ደብዳቤ በጋራ ማስገባታቸውን የገለጹት ፓርቲዎቹ ያ እንደማይቻል እንደተነገራቸው አስረድተዋል። በተነገራቸው መሠረት በተናጥል ሁለት ደብዳቤዎች ማስገባታቸውንም ጠቁመዋል። አስተዳደሩ ግን ለነዚህ ደብዳቤዎችን ምላሽ አልሰጠንም ያሉት፣ ዛሬ ለአሜሪካ ድምፅ አስተያየት የሰጠው የአዲስ አበባ አስተዳደር በተቃዋሚዎቹ የተሰጠው መረጃ እውነታውን እንደማያንጸባርቅ አስታውቋል። በአስተዳደሩ የከንቲባው ጽሕፈት ቤት ኃላፊ አማካሪና የሰላማዊ ሰልፍና ስብሰባ ፈቃድ ክፍል ተወካይ ኃላፊ አቶ ተስፋ ዋቅጅራ እንዳሉት ህዝባዊ ስብሰባው ያልተካሄደውም በራሳቸው በፓርቲዎቹ ምክንያት ነው። ለየብቻ አንዳንድ ደብዳቤ እንዲያስገቡ መጠየቃቸው እውነት መሆኑን አቶ ተስፋ ተናግረዋል። ጥያቄው በአንድ ደብዳቤ በሁለት አርማ በሁለት ማህተምና በሁለት ፊርማ የቀረበበት ሁኔታ ተገቢ ያለመሆኑን ነው የገለጹት። ሁለተኛውን ደብዳቤ ግን ፓርቲዎቹ በትክክልና ለየብቻ ጽፈው ማስገባታቸውንም አቶ ተስፋ ተናግረዋል። ይህም ሆኖ ፓርቲዎቹ ቀሪዎቹን ሂደቶች አልተከታተሉም፣ አላጠናቀቁም ሲሉ ነው የሚያብራሩት። እዚህ መልክ በሁለተኛ ቀን ላይ በሰው ላኩ። የመጀመሪያ ቀን አቶ የሺዋስ እዚህ ነበረ፣ ከሱ ጋር ተነጋግረን እንዲል አርገን ጋይረን እናመጣለን ብሎ ነው ሄደው። በዛ መልክ ደብዳቤውን ለየብቻቸው ላኩ። ለየብቻቸው ሲልኩ ደግሞ ለየብቻቸው ማለት በሁለት አርማ በሁለት ማህተም ሁለት ደብዳቤ መጣ። ሁለት ደብዳቤ ለየግል መጣ። ለየግሉ ሲመጣ ደግሞ ለሁለቱም ደብዳቤ ሰማያዊ ፓርቲ የራሱ የሆነ ሶስት ሰው የታደሰ የዘመኑ የታደሰ የቀበሌ መታወቂያ ያለው ስብሰባውን ሊያስተባብር የሚችል ሶስት ሰው ይዞ መጥቶ ፍቃዱን መውሰድ ሲችል፣ ደብዳቤውን እዚህ ጥሎ ያው ከጠየቅን በቃ እንደ ተፈቀደልን ይቆጠራሉ ከሚል ሕሳቤ ሊሆን ይችላል። ተመልሰው መጥቶ ደብዳቤያቸው ምን እንደደረሰ ያልጠየቁም እንጂ ለየግላቸው ሲጠይቁ ሊሰጣቸው የሚችለው ስብሰባውን የሚያስተባብር ሶስት ሰው መጥቶ ፈርሞ ኃላፊነት ወስዶ ደብዳቤ ወስዶ ይሄዳል። ልክ በራሳቸው እጅ ደብዳቤው ከገባ በኋላ ነው ስብሰባውን ማካሄድ የሚችሉት። ይህን ፕሮሴስ አላካሄዱም። እነዚህ ሰዎች መጥተው እኛ ጋር መጥተው ይህን ፕሮሴስ ደብዳቤ ጥሎ ከመሄድ ውጭ ይህን ፕሮሴስ ሳያካሂዱ የአዲስ አበባ ከተማ አስተዳደር አደናቀፈብን ቢሉ በእኛ ዘንድ ተቀባይነት ያለው አይደለም። ምክንያቱም ፎርማሊቲውን አሟልተው መውሰድ የሚገባቸውን ደብዳቤ ወስደው ስላልሄዱ ማለት ነው እንጂ መተው፣ ሶስት ሰዎች ቢመጡ ኖሮ በአካል ቢመጡ እና ሂደቱን ቢጨርሱ ደብዳቤውን ካስገቡ በኋላ እውቅና ያገኝ ነበረ። ህዝባዊ ስብሰባው ነው እያሉኝ ያሉት በመብራት ሀይል መካሄድ ይችል ነበር። የእሁዱ ስብሰባ በትክክል ይችላሉ። አሁን እነሱ ደብዳቤ ያስቀመጡ እንጂ ምን ቅድመ ሁኔታ ማሟላት እንደሚገባቸው ጠይቀውን ያንን አላሟሉ። ስብሰባ ሲያካሄድ ደግሞ ስብሰባ ጠያቂው ክፍል ስብሰባውን የሚያስተባብር ሶስት አካላት መጥተው መታወቂያቸውን ኮፒያ ሲይዘው ፈርመው ደብዳቤ ይዘው ይሄዳሉ። በፎርም ነው ደብዳቤ ሞልተን የምንሰጣቸው። ፈርሜ ማህተም ተደርጎበት ደብዳቤውን ይዘው ከሄዱ በኋላ ለጸጥታ ስራ ራሱ ሊያግዟቸው የሚችሉ አካላትም አውቀውት እዛ አካባቢ ላይ ሌላ ችግር እንዳይፈጠርም ጭምር ታዘው ነው ስብሰባ ማካሄድ የሚችሉት። ይህም ፕሮሴስ ስላላካሄዱ እነሱ በዚህ ፕሮሴስ ውስጥ ባላለፉበት አዲስ አበባ ከተማ አስተዳደር አደናቀፈብን ብለው ቢያወሩ ተቀባይነት የሚያገኝ ጉዳይ አይደለም። አቶ ተስፋ ግን እናንተስ ልታገኛቸው ሞክራቸዋል? ለምሳሌ ኑና ሶስት ቤዛችሁ ኑና ተነጋግረን፣ መጀመሪያ አስቀድመን በዚህ መልክ አስተካክላችሁ ቅረቡ ብለናቸው ነው የሄዱት። አስተካክለው ከመጡ በኋላ እኮ ለእነዚህ ሰዎች እኮ ይሄ ጉዳይ ለመጀመሪያቸው አይደለም። ቀደም ሲልም ስብሰባ ፈቃድ ወስደው ሲያካሂዱ የነበረው ጉዳይ ነው። አዲስ ስርዓት አይደለም የተፈጠረው፣ ድሮ የነበረው ስርዓት ነው አሁንም እየሰራ ያለው እሱን ስርዓት አስሞልቴን ነው ፍቃድ የሚንሰጠው እንጂ አዲስ የፈጠርነው ነገር የለም። ፓርቲዎቹ ትናንት ያነሱት ነጥብ ሁለት ተቃዋሚ ፓርቲዎች በጋራ ስብሰባ መጥራት አይችሉም የሚል ሁኔታ ነው ያየ ነው በአስተዳደሩ በኩል በጋራ ስብሰባ ወይም ህዝብ ማወየት አትችሉም የሚል አይነት ነገር ነው ያየ ነው። በጋራ ለምንጠራቸው አይነት ይመስላል የሚል ነገር አንጸባርቀዋል፣ ጋዜጣዊ መግለጫቸው ላይ በጋራ እንዳናካሂድ ነው ያደረጉን የሚል ምንድን ነው። በዚህ ላይ ምላሽወቱ እሱ ላይ ማ ተነጋግረን እኮ በአንድ ደብዳቤ የተለያየ ዓላማና ፕሮግራም ያለው ፓርቲ መርጅ እስካልተደረገ ድረስ እስካልተዋህዱ ወይ ግንባር እስካልፈጠሩ በምርጫ ቦርድ ግንባር እስካልተፈጠሩና ከምርጫ ቦርድ አስፈላጊውን የምስክር ወረቀት እስካላገኙ ድረስ በዚህ አግባብ መጠየቅ አትችሉም። ጥያቄ አቅርበንላቸው ጥያቄያቸውን ተገቢ መሆኑን የማምነውበት የየግላቸውን ደብዳቤ እኮ አስገብተዋል። ከዛም በኋላ እኮ ያስገቡት ደብዳቤያቸው ላይ ሰማያዊ ፓርቲ ከመያያዝ ጋር ነው የምናደርገው ብሎ ነው የጠየቀው መያድ ደግሞ ከሰማያዊ ፓርቲ ጋር ነው የማደርገው ብሎ ነው የጠየቀው። ያንን ግን አልተቃወምነውም። ለየብቻው ስለጠየቀ ግን ማሟላት የሚገባቸውን አስፈላጊ መስፈርት ባለማሟላታቸው፣ ራሳቸው በመዘገየታቸውም ሊሆን ይችላል። ራሳቸው በፈጠሩት ችግር ነው ራሳቸው ስብሰባቸው ሊስተጓጓል የቻለው እንጂ ከተማ አስተዳደሩ በዚህ ላይ የፈጠረባቸው ጫናም የለም፣ የከለከላቸው ፈቃድም የለም። የአስቸኳይ ጊዜ አዋጁ ጸንቶ በቆየባቸው ባለፉት አስር ወራት ፖለቲካዊ ስራ መስራት እንዳልቻሉ ሁለቱ ተቃዋሚ ፓርቲዎች በትናንትናው መግለጫ አስታውሰዋል። እሁድ በመብራት ኃይል አዳራሽ ሊካሄድ የነበረው ስብሰባም በተለያዩ ወቅታዊ ጉዳዮች ላይ አማራጭ ሀሳቦቻቸውን ጭምር የሚያቀርቡበት ይሆን እንደነበር ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማእግዚአብሔርና በመስተዋት አድረገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ ራዲዮ ሰገላይ አሜሪካራ አሜሪካ ራ ጋቢና አሜሪካ ድምፅ ሬዲዮ ለእናንተ በጥንቃቄ ተመርጠው የተዘጋጁ ዘገባዎች ከጋቢና ቪኦኤ ከሰኞ እስከ አርብ ከምሽቱ ሁለት ሰዓት ጀምሮ ለ30 ደቂቃ ወቅታዊ ዜናዎችን፣ አዝናኝ ዘገባዎችን፣ አዳዲስ ኢትዮጵያዊ ሙዚቃዎችና ወጣቶችን የተመለከቱ ልዩ ልዩ ዘገባዎችን ይዞ ይጠብቃችኋል። በቀጥታ በናይል ሳትና በአጭር ሞገድ 19ና 25 ሜትር ባንድ በ12110 እና በ15580 ኪሎሄርስ ታገኙናላችሁ። ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በፌስቡክ ቀጥታ ስርጭትም ጭምር አት ቪኦኤ አማሐሪክ ላይ እንገኛለን። ዝግጅቶቻችንን በድጋሚ ለማድመጥ በሳተላይት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል እንዲሁም ከአንድ ሰዓት እስከ አንድ ሰዓት ተኩል ታገኙናላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ኑ እንወያይ፣ እንመካከር፣ እንማማር አብረን ካድማስ ስንሻገር የጋቢና ስርጭታችን እስከ ምሽቱ ሁለት ሰዓት ተኩል ድረስ ይቀጥላል። በዚህ ዝግጅት ወጣቶች እርስ በርስ የሚወያዩበት መድረክ መክፈት ነውና ዓላማችን። ለዛሬ ሁለት ግሩም ወጣቶችን በጋቢና አሳፍረናል። ከእናንተ ጋርም የሚወያዩ ይሆናል። ጥያቄዎችና አስተያየቶቻችሁን ፌስቡክ አት ቪኦኤ አማሪክ ላይ ላኩልን። ቀዳሚዋ እንግዳችን እንግዲህ ሄኖክ ናኦሚ መሀመድ ትባላለች። በማህበረሰቧ ያሉ ችግሮችን አጤና መፍትሄና በዚህ ዙሪያ ደግሞ የንግድ ሀሳብ አበልጽጋ በስራ ላይ ተሰማርታለች። ስራዋ እንግዲህ ድንች መሰል ተክል ነው። የሀሳቡ መነሻ ካሳቫ ይባላል። በተለያዩ የአፍሪካና የካሪቢያን እንደዚሁም በዓለም ዙሪያ ለምግብነት ይውላል። ናኦሚ በደቡብ ክልል በስፋት ለአጥርነት ሲውል ተመልክታ ካሳቫን ለመድኃኒት ቅመማና ለጨርቃጨርቅ ስራ ለመዋል አሰበች፣ ወደ ስራ ገባች። ለምን ራሷ አትነግረንም? ስሜ ነው ይማመር ይባላል። የጀመርኩት የስራ አይነት ምንድን ነው? የስታርች ወይም የሚባል ከካዛባ ከሚባል አንድ የእህል አይነት አለ። ከእሱ ስታርችን ለማምረት ነው። እና ይህ ስታርች የሚባለው ጥሪቃ በተለይ ጨርቃ ጨርቅ አምራቾች ይፈልጉታል። በጣም ፋርማሲቲካል ውስጥ የሚሰሩ ሕክምና አንት ውስጥ የሚሰሩትን በሙሉ ይፈልጉታል። እና አላማችን ምንድን ነው የሚመጡትን ጥሬቃዎች በሙሉ ከውጭ ሲመጣ ጥሬቃ አይነት ላይም ጥያቄ አለ፣ ብዛት ላይ ጥያቄ አለ። በዛ ላይም በሚፈለገው አይነት መጠንና ቦታ ጊዜ አይገኝም። ስለዚህ ያንን እነዛን ችግሮች ለመተው ነው አንደኛ። ሁለተኛ ነገር ከገበሬው ጋር አንድ ላይ በመስራት አሁን ሀገራችን እንግዲህ እያደገች ነው ያለችው። ብዙ ኢንዱስትሪዎች የተገነቡ ነው ያሉት፣ ብዙ ፋብሪካዎች የተገነቡ ነው ያሉት። እና እነሱን ያማከለ ገበሬውን ከኢንዱስትሪው ከሚሰራው ጋር አንድ ላይ በማድረግ የተለያዩ ጥሬ እቃዎችን አገር ውስጥ ለማምረት ነው ዋናው አላማችን። ካሳቫ የት አካባቢ ነው ኢትዮጵያ ውስጥ የሚበቅለው? ለሚከታተሉንም ለማብራራት ያህል ልክ እንደ ድንች ከስር የሚበቅል ሰብል ነው። በኢትዮጵያ በየት አካባቢዎች ነው የሚገኘው? ሀይል ሰጪ ነው በአንድ በኩል ቃጫም አለው። ለጨርቃጨርቅ ያሰብሽው እሱን ነው። ምንድነው በደቡብ ክፍል ውስጥ ነው በደንብ የሚገኘው። ወደ ጋምቤላ፣ ስልጤ ዞን ውስጥ ምናምን ይገኛል በብዛት ማለት ነው። እና አሁን እዛ እንዲሁም እንደ ምእህል ምግብነት በጣም የተለያዩ ትሬኒንጎችን በአግኝተው ወደ ምግብነት የመቀየር እንዴት መቀየር እንደሚችሉ፣ ቀይረውስ ምኑ ነው እንዴት መብራት እንዳለባቸው ብዙ ስልጠናዎችን እያገኙ ብዙዎቹ ከግለሰብ ከቤተሰብ እንደ ምግብ ከመጠቀም ባሻገር ብዙ ነገር ወደ ንግዱ ማለም እየገቡበት ነው ያሉት። ግን ብዙ እንደ ምግብነት እየታየ አይደለም። አሁን ያለው ያንን ልምድ በደንብ አላገኘ ነው። እና እኛ አሁን እየሰራንበት ያለው ስልጤ ዞን ውስጥ ነው፣ ከገበሬዎች ጋር አንድ ላይ በመጣመር ይህንን ተክል በመትከል ከዛም በሻገር ለቤተሰብ እህልነት ሊጠቀሙ ይችላሉ። እኛም ከነሱ በመቀበል ደግሞ የተለያዩ እነዚህ ያልኩ ስታርች ተመሳሳሉ ጥሬቃዎች በመስራት እንደገና ደግሞ የቀረውን ደግሞ ላላቸው ካትምስ ምናምንም በሙሉ እንደ ጥሬቃነት ፈርቲላይዘር እንዲጠቀሙት ይሆናል ማለት። ስለዚህ ብዙ ብዙ ሁለገብ የሆነ ያለው እህል ነው እና ማህበረሰቡ ጋር እንግዲህ ነበረ ያበቅሉት ነበረ፣ ለምን ነበር የሚጠቀሙበት በፊት? እኛ ያጋጠመን እንደ አጥርነት ሲጠቀሙት ነው። ያው ሁሉንም አጠቃለል አልፈልግም። ያው ይሄንበትና ሪሰርች ያደረግንበት ቦታ ግን እንደ አጥርነት ነው የሚጠቀሙት። ምክንያቱም እንደ ሸንበቆ በጣም ያድጋል ወደ ላይ ግንዱም ትልቅ ነው፣ ቅጠሎቹም ሰፊዎች ናቸውና እንደ አጥርነት ነው የሚጠቀሙት እንጂ ሥሩን ቆፍረው የሚበላ ሰው አልነበረምና ያንንም አማክለን ነው አሁን ያንን የኅብረተሰቡን አስተሳሰብ ለመቀየርም ከዛም አልፎ በእህልነት መጠቀም እንደሚችል ለማሳወቅም በተለይ ከገበሬው ጋር ያለውን ግንኙነት በጣም አቆራኝተን ይህንን እንዲያውቀውና ከዚህ ይሄ እንደዚህም እንዳለ በመገንዘብ የበለጠ ግብርናው ሂደቱን ለማሳረፍ። እናንተ ናችሁ የምታመርቱት ወይስ ገበሬዎቹ ናቸው የሚያመርቱት ከእናንተ ጋር በመተባበር እህሉን? እነሱ ገበሬው ነው የሚያመርተው። እኛ እህሉን ከነሱ በመቀበል ስታርቹንና የቀሩትን እነዚህ ጥሬ እቃዎች ለማምረት ነው። እንግዲህ አሁን ዝግጅት ላይ ያለ ነው ማለት ነው። እንግዲህ በቅዳችሁ ምን ያህል ገበሬዎች ሊጠቀሙ ይችላሉ፣ እንደዚሁም ደግሞ የገቢ ምንጫቸውን ሊያጠናክሩ ይችላሉ? አሁን ያሉት እንግዲህ በተለይ አምስት ዞን ያለው በስልጤ ዞን ውስጥ ከአምስቱ ውስጥ በተለያዩ ቢያንስ ከእያንዳንዳቸው ውስጥ ሀያ እና እስከ ሀያ አምስት ያሉ ገበሬዎች ይገኛሉ። ና አላማችን ያው ወደ መቶ ካሉት ገበሬዎች ጋር አንድ ላይ በመስራት ምክንያቱም በስፋት ነው የምንፈለገው የምናመርተው የአስር ጥሪቃ አንድ ብቻ አይደለም ወደ ስምንት እስከ አስራ ሁለት ያሉ ጥሪቃዎችን እንደ ሂደቱ እያየን ለማምረት ነው አላማችን። ና አሁን ምንድነው ያንን ጥሪቃ ለማግኘት ብዙ እህል ስለሚያስፈልግን ቢያንስ እስከ መቶ ካሉ ገበሬዎች ጋር ለመስራት ነው አለማችን። እና ቅዳ አርገኒት ነው። ለአጭር ጊዜ ያላችሁ እቅድ ምን እንደሚመስል የንግዱን ስራ ደግሞ ተግባራዊ ለማድረግ የፈጀባችሁ ጊዜ አቅም ስልት ያስፈልገዋል እና እንዴት እንዳዋቀራችሁ ትግለሽ። ቢያንስ ለአንድ አመት ያህል ሪሰርቾችን ሰርተናል። እነዚህ ጨርቃጨርቅ ፋብሪካዎች ይችላሉ ምን ይፈልጋሉ፣ ምን አይነት ነው የሚፈልጉት የሚለውን ተነስተን አሁን በትንሹ ለመጀመርና ያለውን ማርኬትም አብረን እኩል ለማስኬድ ነው የፈለግነው። እና አሁን አንዱ አላማችን እስታርቹ ላይ ብቻ ነው ሙሉ እንትናችን ነው። ጨርቃጨርቅ ፋብሪካዎች እስታርቹን ይፈልጉታል፣ እንደ ብሊቸር አድርገው የማንጣት ይጠቀሙበታል። ፋርማሲቲካል ደግሞ ያሉት እንደ ማጣበቂያ ነው። ባይንደር የሚባለው ይባለው እንትኑ ግን ባይንድ ያደርጋል። ኬሚካል እነዚህ የሚሰሩት ሜዲሲኖች ባይንድ ያደርግላቸዋል እና አንድ ይፈልጉል። ቀጣዩ ደግሞ ማጣበቂያዎች ነው። ካርቶን ሊሆን ይችላል የተለያዩ ወረቀቶች እንደ ግሉ የሚሰሩት ከዚህ ከስታርች ከሚባለው ጥሬ እቃ ነው። ግን ይቀጥላል። አዴሲቭ ምናምን የተባለ ብዙ ወደ አስራ ሁለት ስታርችን በመጠቀም እንደ ጥሬ እቃነት አስራሁለት የተለያዩ ምርቶችን ማምረት ይቻላል። እስከ ባዮኤታኖል ድረስ በመሄድ ማለት ነው። ትልቁን ኤነርጂ ማግኘት እንችላለን ከዚህ ከስታች ማለት ነው። እና አንድ ላይ ያያይዘን እንግዲህ ሀገራችን ለማስፋት ነው በኢንዱስትሪው በኩል ባለው በጣም አስፍተን ጥሩ የሀገር ውስጥ ምርት ከሀገራችን ተርፎ ደግሞ እኛም ወደ ውጭ ኤክስፖርት የምናደርግበትን መንገድ በዛ ማስተካከል የምንችልበት ነው ትልቁ እንግዲህ አላማችን ማለት ነው። እንግዲህ በዚህ በማንዴላ ዋሽንግተን መርሃ ግብር ላለፉት ስድስት ሳምንታት በርካታዎቻችሁ በተለያዩ የትምህርት ተቋማት ቆይታችኋል። ያንቺ ቆይታ የት ነበረ የነበረው? እኔ የነበርኩት ኢንዲያና ስቴት ነው፣ ፐርዱ የሚባል ዩኒቨርሲቲ ነው። ዩኒቨርሲቲ አግሪካልቸርና ኢንጂነሪንግን ያጣመረ ዩኒቨርሲቲ ነው። ሁለቱንም ምን ተመለከትሽ? አሰራር ሂደቶች እንደዚሁም ደግሞ መሰረተ ልማቶች፣ የገንዘብ መሰረተ ልማት፣ ትጋት ያላቸው ጥንካሬ ማንኛውንም ችግር ለመፍታት ማድረግ እንደሚቻል እና ይህንን መፍታት አንድ ነገር ሀሳብና ትኩረት ከሰጠኸው መፍታት እንደምትችል ነው እና ያለንን ችግር እንዳለ ሆኖ ያንን ነገር ለመቅረፍ ባለን ባለን ሪሶርስ ተጠቅመን ባለንን ችግር መፍታት እንደምንችል ነው። ከነሱ ትልቁ የተማርኩት ነገር እና የስራ ያላችሁ አስተሳሰብና ጥንካሬ በጣም ትልቅ እሱ ነው። እንዳሳብ ዘን ነው የመጣ በጣም ነው የማመሰግነው። መልካም እድል በምትሰሪው ስራ ተሳክቶልሽ ደግሞ ሰፊ የአገር ውስጥ ገበያ እንደዚሁም የውጭ ገበያ ድርሻን ተቆጣጥረሽ የምንወያየ አድርገን በጣም አመሰግናለሁ። ሀሳብሽን ያሳብሽን ስላካፈልሽ በጣም አክብር ልኝ አክብርልኝ። አመሰግናለሁ።

የምትከታተሉት ጋቢና ቪኦኤ ነው። የዛሬ የጋቢና እንግዳችን ወጣቶችን ከህይወት ልምዱና ከትምህርቱ አበረታችና ለስራ የሚያነሳሱ ሀሳቦችን የሚያወያይ ነው። ለዓላማቸው ደግሞ ጠንክረው እንዲሰሩ የሚያነሳሳ ነው። ተማም ዋሪቱ በምስራቅ ኢትዮጵያ አርሲ አሳሳ በምትባል ገጠር ወረዳና የተወለደው 16 ዓመት እስኪሞላው ድረስ በአሳሳ ትምህርቱን ተከታትሏል። ወደ ዩናይትድ ስቴትስ የመጣው የዘጠነኛ ክፍል ተማሪ ሳለ ነበር። መስታወት አራጋው የዚህን ወጣት ከአሳሳ እስከ ታዋቂው ሃርቫርድ ዩኒቨርሲቲ እና አሁን ደግሞ በወጣቶች ዙሪያ ስለሚሰራው አነጋግረዋለች። And once again, congratulations. ከራሱ የህይወት ተሞክሮ እያጣቀሰ በህይወት የሚገጥሙ ፈተናዎችና ውጣውረዶችን እንዴት ማሸነፍ እንደሚቻል በትምህርት ላይ ለሚገኙ ወጣቶች ብርታት በመስጠት ነው የሚታወቀው ተማምዋሪቱ እንዴት ወደዚህ ሙያ ገባ ይነግረናል። ለእኛ ማህበረሰብ እንደዚህ አይነት ሙያ እየተለመደ አይደለም። ኢትዮጵያዊ ቤተሰቦች በብዛት ልጆቻቸው እንዲሆኑላቸው የሚፈልጉት የሕክምና ዶክተር ወይ ጠበቃ ወይም ሌላ ነው። እኔ ወደዚህ ሙያ የገባሁት በአጋጣሚ በድንገት ነው ማለት እችላለሁ። ሃርቫርድ ትምህርቴን እየተከታተልኩ ሳለ ስለ እኔ ሕይወት ጉዞ የሚያትት አንድ ጽሑፍ ተጻፈና በዩኒቨርሲቲው ድረገጽ ላይ እንዲነበብ ተደረገ። ከዚያ የትምህርት ቤቱ አስተዳዳሪዎችና መምህሮች አነበቡት። ተገረሙ። ከዛ በኋላ ለተማሪዎቻቸው የግል ሕይወት ተሞክሬን እንዳካፍል በሚያስተምሩበት ክፍሎች ይጋብዙኝ ጀመር። እየቆየሁ በእኔ ታሪክ ተማሪዎች ሲመሰጡ ስመለከት ሥራውን እየወደድኩት መጣሁ። በዚህ ሙያ መቀጠል እችል እንደሆነ አንዳንድ ጥናቶችን ስመለከት ሙያው በትምህርት ተደግፎ መቀጠል እንደሚቻል ተመለከትኩ ከዛም ትምህርቱን አጠናሁት ይኸው አሁን ሰባት ዓመት ሆነኝ በጣም እየወደድኩት የምሰራው ስራ ሆነ ማለት ነው በብዛት ለማን ነው ምክርህን ወይም የህይወት ተሞክሮህን የምታደርሰው ዩኒቨርሲቲስ በብዛት ምክር የምሰጠው በተለያዩ ዩኒቨርስቲዎች ላሉ ወጣቶች ነው። ነገር ግን በተለያዩ ቦታዎችም ንግግር እንዳደርግ ስጋበዝም እገኛለሁ። የወጣት መሪዎች ስብሰባ ላይ ነው በብዛት ልምዴን የማካፍለው። ወጣትን የተመለከተ ማንኛውም ዝግጅት ላይ ሲጠሩኝ በመገኘት በህይወታቸው የሚገጥማቸውን ችግር እንዴት መወጣት እንደሚችሉ እመክራለሁ። ምን ያህል ወጣቶች ምክርህን አድምጠው ተግባራዊ የሚያደርጉ ይመስልሃል? ወጣቶች ከወላጆቻቸው ወይም ደግሞ በዕድሜ ከነሱ በሚበልጥ ሰው ይህንን አድርግ ይህንን አታድርግ የሚለው ምክር ሲበዛ፣ አዎ በጣም ይሰለቻል። እኔ እንግዲህ የተለየ የማደርገው ምክርም በመነጋገር ላይ የተመሠረተ ማድረጌ ይመስለኛል። እኔ በመነጋገር በማውራት ወጣቶቹን ያሉበትን ሁኔታ በመረዳት የሚያልፉበትን ፈተና እንደምጋራ እንዲያውቁት ነው የማደርገው። በተለይም እኔ ከነሱ በበለጠ በሕይወቴ የተፈተንኩ መሆኔን ስናገር ለካ እንዲህም አለ በማለት እንዲያስቡ ነው የማደርጋቸው። አሁን እንግዲህ ወደ ኢትዮጵያ ልመልስ ነው፣ ወደ ልጅነትህ ማለት ነው መልሼ። ኢትዮጵያ ውስጥ ብዙ ኃይል ያላቸው ወጣቶች አሉ። ብዙ መስራት የሚችል ኃይል አለ እድሉን ባለማግኘት የትምህርት እድል ሊሆን ይችላል። ለእንደ ነዚህ አይነት ወጣቶች ምንድን ነው ልትመክራቸው ምትችለው? ምክንያቱም አንተ አልፈህበታል። ከተማ ውስጥ አይደለም ተወልደ ያደግከው፣ ምናልባትም ወጣትነትን እስከምትጀምርበት እድሜ ድረስ ያደግከው ገጠር ከተማ ውስጥ ነው፣ ታውቀዋለህ ህይወቱን ታውቀዋለህና ከእንደነዚ አይነት ገጠር ከተማዎች ውስጥ የሚወጡ ወጣቶች ትልቅ ደረጃ ለመድረስ ወይም ያሰቡበት ወይም መሆን የሚሹትን ነገር ለመሆን እንዴት መድረስ ይችላሉ? ጥሩ ጥያቄ ነው። የገጠር ወጣቶች መንገዳቸው ከባድ ነው። እዚህ ዩናይትድ ስቴትስ አለ ከሚባለው የህይወት ትግል በኢትዮጵያ በተለይም በገጠር ከተማ ካሉት ጋር ሲወዳደር ፈጽሞ የማይገናኝ ነው። ስኬት ላይ ለመድረስ ብዙ አስቸጋሪ መንገዶች፣ ጋሬጣዎችና ፈተናዎችን ማለፍ ይጠበቅባቸዋል። ሁላችንም ሰው እንደ መሆናችን ብቻ ብዙ የምንጋፈጣቸው ፈተናዎች አሉን። ፈተናዎች በመንገዳችን እንዳሉና እንደሚገጥሙን ማወቅ የመጀመሪያው ነው የሚሆነው። ከተማረ ቤተሰብ የተገኘና ካልተማረ ቤተሰብ የተገኘ በራሱ ደግሞ ሌላው ትልቁ ፈተና ነው። በየቀኑ በእግሩ ረጅም መንገድ ተጉዞ የሚማር ካለ ደግሞ ሌላ ተጨማሪ ፈተና ነው ማለት ነው። ስለዚህ ከሌሎች በተለየ ሁለት እጥፍ በርትቶ መስራት የሚጀምረው ከዚህ የተነሳ ነው። ከሌላው ጋር በእኩል ለመራመድ ያለሙበት ለመድረስ በርትቶ ተስፋ ሳይቆርጡ መስራት ደግሞ ሌላው ነው። ስለዚህ አንደኛ አንድ ወጣት በሕይወቱ ወይም በሕይወቷ መድረስ የሚፈልግበትን የምትፈልግበትን ጠንቅቆ ማወቅ ይኖርባታል ወይም ይኖርበታል። ያለ ዓላማ በጨለማ ውስጥ እንደ መኖር ነው የሚቆጠረው ከዛ በርትቶ ህልምን ለማሳካት መስራት በእያንዳንዷ ቀን መልፋት ሕልሜ ጋር ለመድረስ እንዴት እችላለሁ በማለት መንገዶችን መፈለግ። ሁለተኛው የኔ ምክር ሁል ጊዜ መልካም ነገር በሚያስቡ መልካም ነገር በሚናገሩ ሰዎች አካባቢ መሆንን መጣር ነው። ሕይወትን እንደ ጨለማ ብቻ አድርገው የሚመለከቱ የሚሰብኩ ሰዎች ጋር መዋል ተስፋ ለመቁረጥ ቅርብ ነው የሚያደርገን በስኬት የሚኖር አንድን ሰው ወስደን ያለፈበትን የህይወት መንገድ ብንመረምር በሆነ ጊዜና ቦታ አንድ ሰው ረድቶታል ወይም ረድቷታል። የስኬት ምስጢር በርትቶ መስራት ብቻ ነው፣ ፍጹም ሌላ ምንም ምስጢር የለውም። ችግሮች በበዙ ቁጥር የበለጠ መስራት እንደሚጠበቅብን ማወቅ ይኖርብናል። ያ ብቻ ነው ያለውን የህይወት ክፍተት የሚሞላው። ቀላል አይደለም ግን ያሰቡበት ለመድረስ What's Simon Goodnall? I learned a lot about myself. I learned to push myself even when obstacles come my way. It really made me think about what my goals were and how I can set them better. And how to believe in myself that I could go further than what I can be. No goal is impossible to achieve. It was an awesome opportunity and I found it highly motivational. <laughs> እንግዲህ ተማምን አድምጠነዋል። ተማም አንድ የተገኘበት ንግግር ላይ ተገኝች የነበርና በጣም በጣም አፍ የሚያስከፍት ነው የሚባለው ተናጋሪ ነው። በጣም ነው ደስ የሚለው፣ ማበረታታቱ ደግሞ ደስ የሚለው። ከሱ ንግግር በኋላ እንደውም ስትወጣ በቃ ጉልበቱ ሊይዘ ነው የምትወጣውና ደስ ይላል። ከጋቢና ስትወጡም እንደዛ ነው። እኛም ጫፍ ላይ ደርሰናል። መልካም ምሽት። ስናስተናግዳቸው ያመሸ ነው ሄኖክ ሰማግዜርና እኔም መስታወት አድራጋው ነበርን። ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, i am sorry i